ክፍል ሁለት ቁጥር ሶስት ቅድመ ጋብቻ። ከጋብቻ በፊት ስለ ራስህና ስለ ተቃራኒ ጾታዎች ማንነት ወቅ ወጣቶች ስለ ራሳቸውና ስለ ተቃራኒ ጾታ ማንነት ማወቅ አለባቸው። እግዚአብሔር ወንድና ሴት አድርጎ በአምሳሉ ሲፈጥረን በእርሱ ፊት መልካም መሆናችንን አረጋግጦ ነው። ወንድም ይሁን ሴት በእግዚአብሔር ፊት ግሩምና ድንቅ ሆነው ተፈጥረዋል። ወንድን ከሴት፣ ሴትን ከወንድ ለይቶ የፈጠረን በልዩነታችን አንዳችን ሌላችን እንድንፈልግ ነው። ከልዩነታችንም አንዱ የሰውነት ክፍሎቻችን መለያየት ነው። ይህም ጾታችንን የሚያመለክት ነው። ወንዱ የወንዴ ጾታ ሲኖረው፣ ሴቷ የሴቴ ጾታ አላት። ወንዱ ሲገረምስ ከአገጩ አካባቢ ጢም ሲያበቅል፣ ሴት ደግሞ ከደረቷ አለ ጡቶች በማጎጥጎጥ ያድጋሉ። በዳሌዋም ዙሪያ ያለው ክፍል ያድጋል። ሌላው ወንድ ወንድነት ሲሰማው ሴት ልጅ ልጅም ሴትነት ይሰማታል። ይህን የሚያደርጉት ሆርሞኖች ናቸው። እነዚህ ፈሳሽ ቅመሞች በሰውነታችን ውስጥ ያለማቋረጥ ተግባራቸውን ያከናውናሉ። የወንድ ወጣት ዕድሜ ከ13 እስከ 15 ዓመት አካባቢ ሲደርስ በሰውነቱ ላይ ብዙ ለውጦች ይካሄዳሉ። በራስ ቅሉ ውስጥ የሚገኝ አንድ ፒቱታሪ የተባለ እጢ ልዩ ልዩ ፈሳሽ ቅመሞችን ቴስቶስትሮን እያዘጋጀ በሰውነት ውስጥ ያሰራጫል። ይህ ሆርሞን የወንዱ ድምፅ እንዲለወጥ፣ ቁመቱና ክብደቱ እንዲጨምር፣ ትከሻው እንዲሰፋ አስተዋጽኦ ያደርጋል። እንዲሁም ስሜቱ በብዙ መንገድ ይለዋወጣል። ቁጡነት፣ እምብተኛነት፣ አለማፈር፣ ልታይ ልታይ ማለት ማለትና የመሳሰሉት ጠባዮቹ በወጣቱ ላይ ይታያሉ። ወጣት ወንዱ ጨዋታ በሚጫወትበት ጊዜ በሙሉ ኃይሉ ያደርገዋል። ብዙ ነገር እንዲፈልግም ይገፋፋዋል። አሁንም አድርገው ይለዋል። በተለይ የስጋ ፍትወት ፍላጎት እንዲኖረው ያደርጋል። የሴት ዕድሜ ደግሞ ከ12 እስከ 15 ዓመታት አካባቢ ሲደርስ ኤስትሮጂንና ፕሮጀስትሮን የሚባሉ ፈሳሽ ቅመሞች በሰውነቷ ውስጥ ይዘዋወራሉ። ኤስትሮጂን የሴት ሆርሞን እንደመሆኑ የሴትነት ጠባይ፣ የጠጉሯን ወዝ፣ የአይን ጥራት፣ የቆዳን ልስላሴ፣ የሰውነት ቅርጽን የሚያስጌጥ ይሆናል። ይህ ፈሳሽ ቅመም ለወጣቷ ሴት ልጅ መተማመንንና መልካም ነገርን ያመጣል ብላ መጠበቅን፣ ደስተኛነትን፣ ፍቅርን የማድነቅ ብቃትንና የመሳሰሉትን ያስገኝላታል። ፕሮጀስትሮን ደግሞ የእናትነት ሆርሞንን ያጎናጽፋታል። ለምሳሌ የወር አበባ እንዲኖራት ያደርጋል። ለበለጠ ለስላሳነት፣ ዘገተኛነት፣ በቀላሉ የስሜት መጎዳት፣ ማዘን፣ ደስተኛ ለመሆን ወዘተ ባህርያት እንዲኖራት ያደርጋል። በእነዚህም ሆርሞኖች ምክንያት በመጀመሪያው የወር አጋማሽ ከሚቀጥለው የወር አጋማሽ የተለየ ስሜት ይኖራታል። ይህም ለወጣቷ የባህሪ መለወጥ መሰረት ይጥላል። የጠባይን ነገር ካነሳን ወንድ ከሴት ሴትም መከበርና መወደድ ቢፈልጉም ወንድ የመከበር ሴትም የመወደዱ ፍላጎት ያየልባቸዋል። ለአቅመ አዳም ሲደርስ ወንድ ዘር ለምስቱ ለመስጠት ሴት ደግሞ አቅመ ሔዋን ስትደርስ የባሏን ዘር ለመቀበልና በማጸኗ ለመጸነስ እግዚአብሔር አዘጋጅቷቸዋል። ሴት ከወንድ ልጅ ይልቅ በቶሎ ስለምታድግ ትዳር መመስረት ደረጃ ወንድና ሴት ሲደርሱ ወንዱ ከሶስት ዓመት ጀምሮ እስከ አምስት ዓመት ከሴቲቱ ቢበልጥ መልካም ነው ይባላል። ከዚህ በላይ ያለውን ሀሳብ በሚገባ ብንረዳ እግዚአብሔር የፈጠረን በዚህ መልክ መሆኑን አውቀን ራሳችንን እንድንቀበልና እግዚአብሔር እንደሚፈቅደው እንድንኖር ይረዳናል። ራሳችንን ከተቀበልን ደግሞ ሌሎችን መቀበሉ አቀበት አይሆንብንም። ጥልቅ ስሜታዊ ተራክቦ ወደ ጎለበተ ደረጃ ስትደርስ ከተቃራኒ ጾታ ጋር ብትተዋወቅ የተሻለ ግንዛቤ ይኖርሃል። ይሁንና ለፈተና እንዳትጋለጥ ሌሎች ወገኖች ባሉበት አካባቢ በንጹሕ መንፈስ ግንኙነትህን ለማጠናከር ትጋ። በመታወቅ መሰጠትንና መቀበልን ለመማር ለራስህ ጠንካራና ደካማ ጎን ለማወቅ የንግግር ስጦታህን ለማሻሻል መንፈሳዊ ሕይወትህ ለማደግ ያስችልሃል። ስለ ኑሮ፣ ስለ ዓለም፣ ስለ መረጃ ለመሰብሰብ ይረዳሃል። ሶስት ነጥብ ሁለት በጉርምስና ጊዜ በላጤነት ዘመንህ በእግዚአብሔር ፍርሃት ኑር። በጸሎት ተጋደል። ቃሉን በቃልህ አጥና። መንፈሳዊ መጻሕፍትንእና ገንቢ የሆነው የእውቀት ደራሲያንን መጽሐፍት አንብብ። ራስህን በትምህርት ወይም በልዩ ልዩ ስራዎች ወይም በአገልግሎት ጥመድ። ስፖርትን አዛውተር። የመጥፎ ጓደኛነትን ምክር አትስማ። ፍትወትን ከሚቀሰቅሱ ጸያፍ ንግግሮችና ቀልዶች ተረቶችን ከመስማት የወሲብ ፊልም ቲያትር ስዕሎችን ከማየት ተግባራት ራቅ የሚያሰክር መጠጥ ከመጠጣት ራስህን አግልል ያለ ስራና ያለ ቅዱስ አላማ ያለ ገደብ ከተቃራኒ ጾታ ጋር እንዲሁ ጊዜ አታሳልፍ በተለይ አላማና አጋጣሚ የመቀራረባቸው አይነት ሲለወጥ በዘዴ ራስህን በማራቅ ስለ ሁኔታው መጸለይና ማሰብ ለዘለቄታ ወይስ ለጊዜያዊ ፍላጎት የሚለውን መለየት አስፈላጊ ነው። ሶስት ነጥብ ሶስት ለጋብቻ መድረስህንና የትዳር ጓደኛን ለመምረጥ መብሰልህን አረጋግጥ። ብዙ ትዳሮች ቶሎ የሚፈርሱት ሳይዘጋጁ ስለሚገቡበት ስለሆነ በመጀመሪያ ለማግባት መብሰልህን አረጋግጥ። ለማግባት አንድ ሰው ብቁ የሚሆነው የሚከተሉትንና የመሳሰሉትን ስፈጽም ነው። የራስን ማንነት በማወቅ ሲበስል ነው። ይኸውም የራስን ሕይወት ለመምራትና ስለ ወደፊቱም ብሩህ አቅጣጫ ሲኖረው ነው። እንዲሁም የእድሜ ልክ የትዳር ጓደኛ ለመምረጥ በማመዛዘን ችሎታ መብሰል ሲደርስ ነው። ታመልጠኛለች ከሚል ከራስ ወዳድነትና የችኩለኝነት ሁኔታ በመራቅ ነው። ለአንዲት ሴት ልጅ ራሱን ለመስጠትና ኃላፊነት ለመሸከም መቻሉን ሲያረጋግጥ ነው። የማሰብ ስሜት ሲመጣና በጥልቀትና ሙሉ ለሙሉ ለመውደድና ለመዋደድ ብቃት ሲኖረው ነው። ለመውደዱም ለምን እንደሚወድና ዓላማው ለተቀደሰ ጋብቻ መሆኑን በእግዚአብሔር ቃል ፈትሾ ሲረዳ ነው። በወላጆች ለመደገፍን አቁሞ የልጅነት ጠባይን ስታው ነው። እንደ እግዚአብሔር ቃል መሰረት ራስን በቅድስናና በጽድቅ በማኖር በመንፈሳዊ ህይወት መብሰል ሲኖር ነው። ለኑሮው የሚያበቃውን ትምህርት ከቤት ውስጥም ሆነ ከውጭ መቅሰሙን ለራሱ ሲያረጋግጥ ነው። አግብቶ መውለድ የሚያስከትለውን የወላጅነት ኃላፊነት ስረዳ ነው። በወሰነው ለመጽናት የሚችል መሆኑን ሲያረጋግጥ ነው። የበደሉን ይቅርታ ለማለትና ሲበድሉት ይቅርታ ለመጠየቅ የሚችል ሲሆን ነው። ትዳር ለመመስረት ገቢ የሚያስገኝ ስራ ሲኖረው ነው። ድንግልናውን ለመጠበቅ ሲቸገር ነው። የግልና የጋራ ችግሮችን ከሚያስባት ወጣት ሴት ልጅ ጋር ለመካፈል ራሱን የሰጠና ግልጽ ለመሆን የማይቸገር መሆኑን ሲገነዘብ ነው። ወላጆቹን ለማስደሰት ወይም የሀብትና የክብር ማግኛ አድርጎ የትዳር ጓደኛን እንደማይመርጥ ሲያረጋግጥ ነው። ለትዳር ስለሚያስባት ሴት ልጅ ቤተሰብና ጓደኞች በጎና የቀና አስተሳሰብ ሊኖረው እንደሚችል ስረዳ ነው። ስለ ቤተሰቧ ሁኔታ በሚገባ ማወቅ ይጠቅማል። ምክንያቱም ቤተሰብ በልጅቷ ላይ ከፍተኛ ተጽዕኖ ስለሚኖራቸው ነው። ለትዳር የሚያስባት ሴት ከእርሱ በአንዳንድ ነገር ተሽላ ብትገኝ እንኳን ፈቃደኛ የሆነ ከሌሎች ጋር በአገልግሎት በስራና በተለያዩ ጉዳዮች ግንኙነት ቢኖራት ንጹሕልና እንደሚኖረው ሲተማመን ነው። ከሁሉ በላይ ግን ትዳር መያዙ የእግዚአብሔር ፈቃድ መሆኑን ሲያረጋግጥ የምትመስለውን ለመምረጥ ሲዘጋጅ ነው። በመጽሐፍ ቅዱስ ቃሎችና ሀሳቦች መንፈስ ቅዱስ በልቡ ሰላምን በማምጣቱ እና ከነገሮች መገጣጠም ጋር ምስክርነቱን ሰጥቶ እንደመራው በማሻማ መንገድ ለልቡ ሲናገረው የእግዚአብሔር ፈቃድ መሆኑን ያረጋግጣል። እንግዲህ አንድ ሰው በዚህ መንገድ የራሱን ሁኔታ ከገመገመ በኋላ ለማግባት ወስኖ የትዳር ጓደኛ ለመምረጥ ቢያንስ ተገቢ ነው ቢያስብ፣ ተገቢ ነው። ትክክለኛዋን ሴት ልጅ ለማግኘት በጸሎት መትጋትና የመንፈስ ቅዱስን ምሪት መሻት መልካም ነው። ለምሳሌ የአብርሃም አገልጋይ በዘፍጥረት 24 ቁጥር 12 ላይ እግዚአብሔር ለይስሐቅ የምትሆነውን ልጅ ከልጃገረዶች መካከል ለይቶ እንዲያሳየው እንደ ጸለየ እንመለከታለን። ሌላው ሌላ ዋናውና አማራጭ የሌለው ከምርጫህ መግባት ያለበት አማኝ መሆኗን ማረጋገጡ ነው። ሁለተኛ ቆሮንቶስ ስድስት አስራ አምስት ወጣቷ ሴት ልጅ መንፈሳዊ መሆኗን ደግሞ ኢየሱስ ክርስቶስን በመውደዳና ሕይወቷን በመንፈስ ቅዱስ ቁጥጥር ውስጥ ሆና መምራቷን በማረጋገጥ ነው። እንዲሁም ስለ ነፍሳት መዳን የምታደርገው የምስክርነት ሕይወቷ ነው። ሌላው ማረጋገጥ የሚኖርብህ በእውነት ከልብህ ማፍቀርህን ነው። በመሰረቱ ፍቅርህ አካላዊ ውበትን ዘልቆ ከውስጣዊ ባህሪ ጋር መዛመዱን ማረጋገጥ ማስተዋል የሞላበት ተግባር ነው። ጠባይ ለጠባይ ሳይጣጣሙ እንኳንስ የአንድን ሕይወት ለመጋራት በአንድ መንደር መኖሩም ቀላል ስለማይኖር መጠንቀቁ ብልህነት ነው። ስለሆነም የልጅቷን ጠባይ አጠቃላይ ማንነቷን ለማወቅ ከሚያስችሉት መንገዶች ጥቂቶቹ አብሮ ማገልገል፣ በሰፈር አብሮ መኖር በቤተ ክርስቲያን ወይም በህብረት ጸሎትና በመጽሐፍ ቅዱስ ጥናት አብሮ መካፈል በቤት ደረጃ ሳይቀር ልጅቱን በግል ክትትልና የሚያውቋትን መንፈሳዊ ሰዎችን መጠየቅ ናቸው። እንግዲህ ይህ ሁሉን አድርገህ እግዚአብሔር ለአንተ የሰጣት ወጣት መሆኗን ካረጋገጥህና የልብህ ሰላም ካለ ለትዳር ጓደኛነት አፋ አውጥተህ በግልጽ ከመጠየቅ በፊት ስለ ሌሎች ነገሮች ስትጫወቱ ያቺ ሴት እንደምትወድ ወይም እንደማትወድ ታውቃለህ። ስለሆነም ለትዳር እንደምትፈልጋት መጠየቁ አስደናቂ ነገር እንደ አስደናቂ ነገር መታየት የለበትም። ወጣቷ በቂ ጊዜ ወስዳ ጸልያባት ጸልያበት ለተጠየቀችው ጥያቄ በግልጽ እሺ ወይም እምቢ ማለት እንጂ በመሽከርመም ጊዜ ማሳለፍ አስፈልጋትም። ያለበቂ ምክንያት ለጥያቄው መልስ ከመስጠት ለብዙ ወራት ማቆየት የሚጎዳው ሁለታችሁንም ነው። እንረዳ ውበታችንና ደምግባታችን እድሜያችን በጨመረ ቁጥር እየቀነሰ ነው የሚሄደው። እግዚአብሔር እስካሁን ጊዜ ድረስ የመራችሁ ከሆነ ጊዜው ሲመጣ በምርጫችሁ ውሳኔ ይረዳችኋል። ሶስት ነጥብ አራት በእጮኛነት ዘመናችሁ ማድረግ ያለባችሁ ይህ ጊዜ በጋብቻ አንድ እስክትሆኑ ድረስ ፍቅራችሁ የሚያድግበት ወቅት ነው። ሁሉም ለመጋባት እቅድ እንዳላችሁ ስለሚያውቁ ከእናንተ ሊያዩት የሚጠብቁት ዋና ነገር ራሳችሁን መቆጣጠር መቻላችሁን ነው። ምክንያቱም ይህ ጊዜ የፈተና ጊዜ ነው። ወደፊት የማገባው እሷን ነው በሚል ከጋብቻ ቀን በፊት ከመዳራትና ወሲባዊ ግንኙነት ከመፈጸም መራቅ አለባችሁ። አያሌ የፍቅር መግለጫ ብዙ መንገዶች ቢኖሩም ጠንቀቅ ማለቱ አስተዋጽኦን አስተዋይነት ነው። ገደብ አልፋችሁ በመሄድ ይህንን አስደናቂና ጣፋጭ ፍቅራችሁን በቀላሉ ልታበላሹትና ልታጠፉት ትችላላችሁ። አንዳንድ ጊዜ አንድ ነገር ከልክ ሲያልፍ ሴቶች ልጆች መገመት ይችላሉ። በሕይወታችሁ ወደ ፈተና ስጎተት ሊስተካከል የማይችልበት ቦታ ከመድረሱ በፊት ሴት አይሆንም ብላ ወንዱን መመለስ አለባት። አለበለዚያ በማርገዝም ሆነ ድንግልናችሁን በማፍረስ በራሳችሁ ወደ ማፈርና ይህንኑም ለመሰወር ስትሉ ወደ ተቻኮለ ጋብቻ ለመግባት ትገደዳላችሁ። ይህ ደግሞ ውሎ አድሮ መገለጡ አይቀርም። ያም ውጤቱ በእናንተ ለብቻ ሳይሆን ለቤተሰብና ለቤተ ክርስቲያን ሀፍረት፣ በኅብረተሰቡም ለጌታ ስመሰደብ ምክንያት ይሆናል። ስለሆነም በእጮኛነት ጊዜ የሚከተሉትን አድርጉ። በየጊዜው በግልም ሆነ በጋራ አብራችሁ ጸልዩ። የጸሎት ጥያቄያችንም ተለዋውጡ። ስለ ወደፊቱም ትዳራችሁ ጸልዩ። ሆኖም ለፈተና የሚጋብዝ ቦታ እንዳይሆን ተጠንቅቁ። ቃሉን አብራችሁ አጥኑና ከቃሉ ላይ ሕይወታችሁ የሚሆነውን በመውሰድ ተወያዩ። በገንዘብ ጉዳይ በግልጽ ተወያዩ። ይህን ብታደርጉ አለመተማመንና የተለያዩ ችግሮችን ለማስወገድ ትችላላችሁ። ገንዘቡ በምን ላይ መዋል ስላለበት ጉዳይ ተወያዩ። ስለ ወላጆች እርዳታ፣ ስለ ልጆች መውለድና መጠን፣ ስለ አገልግሎት፣ ስለ ሰርጋችሁ ዝግጅት ስለ ሚዜዎች ምርጫ፣ ስለ ጋብቻ ቀን ምርጫ፣ ስለ ጋብቻ ቦታ ምርጫና ስለ መሳሰለው በግልጽ ተወያዩ። ሆኖም ውይይታችሁ በተዘጋ ቤትና መንፈሳዊ ሰዎች ባሉበት አካባቢ በሌሉበት አካባቢ አይሁን። ከእናንተ ቀድመው በእጮኛነት ላይ ሳሉ መልካም ምሳሌ መሆን ያልቻሉትን በማየት ራሳችሁን ለስሜታችሁ ተገዢ አታድርጉ። በእጮኛነት ጊዜ መቀያየም ቢኖር በግልጽ ተወያዩ። ተጣልታችሁ ይቅርታ መጠየቅና መጠያየቅና መታረቅ ካልቻላችሁ ወይም መለያየታችሁ በቂ ምክንያት ካለው እጮኛነት ጋብቻ ስላልሆነ ምክንያቱን በፍቅርና በእውነት ገልጾ ጓደኛነትን መቀጠል እንጂ ያለ ጥንቃቄ እንዲሁ እጮኛን መተው ለአደጋ ያጋልጣልና ለሌላው አስቡ። አንደኛ ቆሮንቶስ 16:14 የእጮኛነት ጊዜያችሁን እንደ ሙከራና በጣቆየኛ አይነት አታድርጉ በመንፈስ በአካል በአእምሮና በንብረት መዘጋጀት ለጋብቻ ስትወስኑ አስፈላጊነቱን አትርሱ በመጨረሻ ሁሉን ነገር ለእግዚአብሔር አስረክቡ እግዚአብሔር በመንገዳችሁ ይመራችኋል ስለሆነም ታመኑበት ሶስት ነጥብ አምስት የሰርግ ደገስ በመሰረቱ ለጋብቻ ቀን ሰርግ መደገስ ለጋብቻው ዘለቄታነት የሚረዳው አንዳች ነገር የለም። ያለ ሰርግም ጋብቻ መፈጸም ይቻላል። ምክንያቱም ጋብቻን የሚሰራው እግዚአብሔር ሲሆን፣ ቁም ነገሩ ተጋቢዎች ኪዳናቸውን አክብረው አብረው መኖራቸው ነው። ለዚህ ነው አንዳንድ ክርስቲያኖች ያለ ብዙ አጃቢና የመኪና ጋጋታ በእግዚአብሔርና በእግዚአብሔር ጉባኤ ፊት በአምልኮ ጊዜ የጋብቻ ስርዓትን የሚፈጽሙት። በሌላ በኩል ጋብቻ የተጋቢዎች ደስታ ብቻ ሳይሆን የወላጆች፣ የቤተ ዘመድ፣ የጓደኞች፣ የጎረቤቶች፣ የምእመናን ደስታም ስለሆነ አቅሙ ካለ መጠነኛ ድግስ ቢዘጋጅም መልካም። የድግስ ወጪን ከሚያደርገው ከፍ ከሚያደርገው የሚጠራው ሰው ብዛት የሚዘጋጀው ምግብ አይነት በርካታነት፣ ድግስ የሚደረግበት ቦታ፣ ከፍ ያለ ዋጋ በሚከፈልበት ስፍራ ማድረግ ነው። አቅምን አለማወቅና ከማናንሼ ብሎ መፎካከሩ ለአደጋ የሚያጋልጥ ነው። ስለሆነም ገንዘብ ካለ ለቤተ ዘመድ፣ ለጥቂት ጎረቤቶች፣ ለሚዜዎች፣ ለተወሰኑ የቅርብ የስራ ባልደረቦች፣ ለጥቂት የቤተ ክርስቲያን አገልጋዮች መጠነኛ የምግብ አይነትና ለስላሳ መጠጥ አዘጋጅቶ በድር ሳይገቡ መደገሱ መልካም ነው። ያም ካልተቻለ በኩክስና በለስላሳ መጠጥ የኮክቴል ግብዣ ወዳጅ ዘመድን ማስተናገድ ብልህነት ነው። ቪዲዮ ካሜራ ካልተቻለ በፎቶግራፍ ብቻ ትዕይንቱን ማስቀራት ይቻላል። በማያምኑ ወላጆችም ካልተገደዱ አላስፈላጊ ጥሎሽን ለባህሉ ሲባል ወይም ለታይታ ማቅረቡ አስፈላጊ አይደለም። ይህን የጥሎሽ ጉዳይ አንዳንድ አማኝ ወላጆች ላለመቀበል እየወሰኑ ስለሆነ ጅምሩ ሊበረታታ የሚያስፈልግ ነው። ምክንያቱም ብዙ ሊያገቡ የሚፈልጉ ከትዳር ዓለም የሚሸሹ ሰርጉንና ጥሎሹን በመፍራት እንደሆነ ሲናገሩ ይደመጣልና እግዚአብሔርን ቃል ምክር በመቀበል ሁሉም በመጠንና በአግባብ አድርጉት። ሁለተኛ ጢሞቴዎስ አራት አምስት